በቅርቡ የዓለም አቀፍ መገናኛ ብዙሃንን ትኩረት የሳበውና ምንጩ ከቻይና የሆነው የኮሮና ቫይረስ ወደ ኢትዮጵያ እንዳይገባ የድሬዳዋ አስተዳደር የበኩሉን ዝግጅት ማድረጉን አስታውቀዋል። የድሬዳዋ ጤና ቢሮ ተጠባባቂ ኃላፊ አቶ ፊል አህመድ እንዲህ ይላሉ። ይህ በሽታ ዓለም አቀፍ እንደመሆኑ ወደ ሀገራችን ሊዛመት ይችላል የሚል ስጋት አለም። ኢትዮጵያ የዓለምና የአፍሪካ የምትገናኝበት ትልቁ አቪዬሽን የእኛ ነው። ኢትዮጵያን ኤርላይንስ ወደ ቻይና ግዛት በቀን ከ30 በላይ በራዎች ያደርጋሉ። በዩዋን ከተማም የኢትዮጵያ ለትምህርት ሄዱ ራሱ ከ300 በላይ የኢትዮጵያ ዜግነት ያላቸው ነዋሪዎች አሉ። እስካሁን ከኤምባሲው ጋር በደንብ እየተሰራ ያለበት አግባብ ነው ያለው። እስካሁን አንድም ኢትዮጵያዊ በዚህ በሽታ እንዳልተያዘ ሪፖርቱ አለን። በተለየ እንደ ሀገር አቀፍ ጤና ጥበቃ ሚኒስቴር ቲመዋቅሮ እና ከኢትዮጵያ ፓብሊክ ኤድሚኒስትሬሽን ጋር በመሆን የቅድመ በሽታ መከላከል ስራዎቹን እየሰራ ይገኛል። ጤና ቢሮ ቲም አዋቅሮ ይህንን በሽታ የቅድመ መከላከል ስራ እንዲሰሩ ቲም አዋቅሮ በቢሮ ደረጃ የሰራንበት ያለው አግባብ አለ። ድሬዳዋ ላይ በምን መልኩ የመከላከል ስራውን ለመስራት እንደተዘጋጁ አቶ ፊላ የሚሉት አላቸው። ምርመራ አለ፣ የኳራንቲን ኤሪያም አለ፣ ቤቶቹም አለ፣ ባለሙያዎቹም አሉ። ልዩ መጠበቂያ ቦታዎች አሉ፣ የተዘጋጁ ለእነዚህ አይነት ጊዜ የተዘጋጁ ቦታዎች አሉ፣ ባለሙያዎቹም አሉ። ባለሙያቸው ከሁለት መንገድ ነው ያለው። አንዱ ከኢትዮጵያን ፓብሊክ ሄልዝ ኢንስቲትዩት የተመደቡ እዚህ የሚኖሩ ድሬዳዋ ላይ ያሉ እንደዚህ አይነት የሚከታተሉ ሁለት ባለሙያዎች አሉ። ከቢሮም ተጨማሪ የሚመድበው ባለሙያ እዛ ይሆናል። ሀያ አራት ሰዓት እዛ ይሆናሉ ፍላይት ባለበት ሙሉ እዛ ይሆናሉ። የሚያዩት ከጅቡቲ ይመጣ ብቻ አይደለም። ኢሚግሬሽን ከዚህ ጋር በመሆን የውጭ ዜጋ ሆኖ አዲስ አበባ አርፎ ከአዲስ አበባ የሚመጣም ኢትዮጵያዊ ሆኖ ከሌላ ሀገር የሚመጣም የመመርመር ግዴታ ስላለበት ሁሉንም ስለሆነ 24 ሰዓት እዛ ኤርፖርት ይሆናሉ። በዚህ አግባብ ነው የሚሄደው። ሁለተኛው ባቡር ላይ ነው። ባቡር ጣቢያ ድሮ የተዘጋጀ ቦታ የለም። አሁን ቦታ አዘጋጅተናል፣ ባለሙያም ተልኳል። እዛም ቅድመ ምርመራ አስፈላጊ ግባቶች ተሞልቶላችኋል። ዝግጅቱ በድሬዳዋ ብቻ ሳይሆን ሀገር አቀፍ መልክ የያዘ ነው ያሉት አቶ ፊላ፣ ከህብረተሰብ ጤና አስተዳደር ጋር በመተባበር አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ላይ ምርመራው መጀመሩንም አክለው ገልጸዋል። እንደ ሀገር አቀፍ ጤና ጥበቃ ሚኒስቴር ስራ ጀምሯል። ከጤና ጥበቃ ሚኒስቴር ጋር በመሆን ጀምሯል። ወዲህ ስራው ቦሌ ላይ ምርመራው ተጀምሯል። ግንዛቤ ማስጨበጣ ትሬኒንጎችም ተጀምሯል። ህዝብ ሞባላይዜሽንም ተጀምሯል። በሀገር አቀፍ ነው። ለእኛም ጀምሩ የሚል ደብዳቤ ኦፊሻል በሆነ ያሳውቅ ይሆናል። ለሁሉም ክልል ድሬዳዋ ብቻ ሳይሆን ለሁሉም ክልል እና ለከተሞች አስተዳደር ክልል ውጪ የከተማ አስተዳደሮች እና አዳማ እንደ ድሬዳዋ ትልቅ ከተሞች ስለሆኑ ጫፍጫፍ ላይ ያሉ ከተሞችን እነ ነገሌ፣ ሞያሌ፣ ወደ ሱዳን ሜጃ፣ መተማ ለሁሉም ደርሷል። በሀገር አቀፍ እኛም ለዛ ነው ከነሱ በኋላ ተነስተን በድሬዳዋ ይሄንን ስራ ይጀማር ነው አቶ ፊላ ኮሮና ቫይረስን በተመለከተ ህብረተሰቡ ማወቅ አለበት የሚሉት ሶስት ነጥቦችን ያነሳሉ። ህብረተሰቡ ሶስት ነገር ማወቅ አለበት። ኮሮና ቫይረስ እንደ ኖርማል ሌሎች ቫይረስ በቫይረስ የሚተላለፉ በሽታ ናቸው። ኮሮና ቫይረስ የሚባል ሰባት ስትሬን ያለው በዛ የሚተላለፍ ነው። ሁለተኛ፣ የበሽታ ምልክትስ ምንድን ነው የሚለው ህብረተሰቡ ማወቅ አለበት። ምልክቶቹ ጀስት እንደ ኮመን ኮልድ ኦር ጉንፋን የምንለው እንደ ጉንፋን ነው። በሲጀምር ማሳለል አለው፣ ትኩሳት አለው ከዛ እንደ ሳምባ ምች ኒሞኒያ ትኩሳቱ ይበረታ ይሄዳል። ከዛ በኋላ ወደ ሳምባችን ይሄዳል። ሌላ ነገር ደግሞ ኒሞኒያ ራሱ ያስከትላል እና ብሮንካይተስን ያስከትላል። ይሄ ራሱ ከባክቴሪያው ጋር ትንሽ ልዩነቱ በጣም ተሎ ብሎ ነው የሚሄደው። አሁን ለምሳሌ አንድ ሰው በኒሞኒያ ከተያዘ ካልታከመ ለሶስት ሳምንት ወር፣ ከዛ በላይ ካልታከመ ነው ወደ ቲቪ የሚሄደው። ይሄ ግን በሁለት ቀን በሶስት ቀን ውስጥ መተንፈሻ አካላችን ጎድቶ ሰው መተንፈሽ እንዳይችል የማያደርግ ነው። ሶስተኛ ህብረተሰቡ ማወቅ ያለበት በምን ነው የሚተላለፉ፣ መተላለፊያ መንገዶች ምንድን ነው የሚለው ነው። መተላለፊያ መንገዶቹ በንክኪ ነው። የመጀመሪያ በንክኪ ሰላምታ፣ ግብረ ስጋ ግንኙነት በንክኪ ነው የሚተላለፈው። በንክኪ ሰው ሲያስል፣ ለምሳሌ በሽታ የያዘው ሰው ያስላል፣ ሲያስል የሳለው ፈሳሹ ወዘንፋሽም ወደ ውስጥ እንገባ ነው። ሌላው ደግሞ በምግብ ለምሳሌ በዚህ በሽታ የተያዘ ግመል ይሁን ፍየል ይሁን አሳማ ይሁን ላሞችን ይሁን ያንን ስጋ ሲመገቡ የመተላለፍ መንገዱ ሀይ ነው። ሌላ ደግሞ በአትክልት የተመረዘ አትክልት ካለ አሁን አብዛኛው ጊዜ ቻይና ላይ የመጀመሪያ ለሰው የታየው በዚህ መንገድ ነው፣ የፉድ ማርኬት ላይ ነው የተገኘው። ህብረተሰቡ ይህንን ሶስት ነገር ማወቅ አለበት። በሀገራችን እንስሳትና እጽዋት የበሽታው መንስኤ አይደለም ያሉት አቶ ፊላ ሆኖም በሽታው አንዴ ወደ ሀገራችን ከገባ ወደ እንስሳትና እጽዋትም ሊተላለፍ ይችላል ብለዋል። በበሽታው የተያዘ ሰው በአስቸኳይ ወደ ሕክምና ተቋም ከሄደ ከህመሙ መዳን ይችላል የሚሉት አቶ ፊላ አስተዳደሩ በቀጣይ ሰፊ የግንዛቤ ማስጨበጫ ስራ ሊሰራ ማቀዱንም አክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።